በኢትዮጵያ የአስቸኳይ ጊዜ አዋጅ ከተላለፈ በኋላ የታሰሩ ከ11,000 በላይ እስረኞች በተለያዩ ቦታዎች በሁለተኛ ዙር ጥቅስ የተሃድሶ ሥልጠና ወስደው መለቀቃቸው ተገልጿል። ከእነዚህም ውስጥ የበዛው ቁጥር የሚይዙት በጦላይ ማቆያ ማዕከል ሥልጠና የወሰዱት እንደሆኑም የአስቸኳይ ጊዜ አዋጁ ኮማንድ ሴክሬታሪያት በጥሮር ወር መጨረሻ ለሀገር ውስጥ የመገናኛ ብዙኃን ማስታወቁ ይታወሳል። ጽዮን ግርማ ከዚህ ከጦላይ ማቆያ ማዕከል የተለቀቁ ሁለት እስረኞችን አነጋግራ ያጠናቀረችው ዘገባ የመጀመሪያው ክፍል በትናንት ምሽት መደመጡ ይታወሳል። ሁለተኛውና የመጨረሻውን ክፍል ቀጥለን እናቀርባለን። ከጦላይ እስር ቤት ከተለቀቁት መካከል የ45 ዓመቱ ጎልማሳ የታህድሶ ስልጠና የሚል መጠሪያ በመንግስት የተሰጠውን ትምህርት ከመጀመራቸው በፊት የነበረውን ሁኔታ ያስረዳሉ። በትላንትናው ምሽት እንደገለጽ ነው ግለሰቡ ለደህንነታቸው በመስጋታቸው። ድምጻቸው ተቀይሯል። ትምህርቱን ሳይን ሳንጀመር በፊት ጥፋታችሁን ያጠፋችሁት በቃ ቆጨቆ የሚባል ነገር አለ። ይሄም ይሄን አጠፍች ያለው ይሄኔም ይሄን አጠፍች ያለው ብላችሁ ግልጽ በግልጽ ተናገሩ ተባል። ምንም ያላጠፋ ሰውም ሰላማዊ ሰልፍ ራሱ ያልወጣ ሰዎች ነው እኛ ውስጥ ያሉት። እኔ በበኩሌም እንደዛው ያን ሰልፍ ራሱ ወጥቼ አላውቅም። እና እንደዚህ እንደዚህ የሚባል ሰው አለ ኖርማል ሰው በቃ ምንም ያላጠፋ ሰው ይሄ ሁሉ በቃ ሁላችሁም ተብለን የጥፋት ኃይሎች ናችሁ፣ እዚህ የተሰባሰባችሁት ህዝብ ነው እናንተን አጋልጦ ወደዚህ የላካችሁት፣ ሁሉም የጥፋት ኃይሎች ናችሁ ተባል። አሁን ከዛ ምንም ያላጠፋና ያጠፋም ያው እኩል ስለሆናችሁ

በሐሳብ የረዳም እንደሰራ ነው የሚቆጠረው። እነተባል ነው። ሌላ የዩኒቨርስቲ ተማሪ በነበረው ስልጠና ተሳታፊ ስለነበርኩ ድምጼ መቀየሩ ብቻ ሳይሆን በምሰጠው ሐሳብ ተመልሼ ልታሰር እችላለሁ የሚል ስጋት እንዳለው ገልጾ ቃለ ምልልሱን እንዳለ እንዳናስተላልፈው ጠይቆናል። ለሰላሳ ቀናት ነው የተማርነው። ጠዋት እንማራለን፣ ከሻት እንማራለን። ሙቀቱ ደግሞ በጣም ነው የሚወቁ በዛ ላይ ምግብ አይመችም። በዛ ላይ እመማለሁ። መንገዱ ደግሞ ወደዛ ወደ ትምህርት ቤት የምንሄድበት መንገድ በጣም አዋራ ነው። ሆስፒታል አንድ ወር ሙሉ ሆስፒታል አንድ ወር ሙሉ ሶስት ሰው ሆስፒታል ነው የጨረሰው እዛ ሆስፒታል። እናም ምንም እንኳን የጦላይ ቆይታችን አስቸጋሪ ቢሆንም እኔ ግን ጠቅሞኛል ባይ ነው በተቃውሞ ውስጥ የነበሩትንና ምንም ተቃውሞ ውስጥ ያልነበሩትን መብታቸውን የሚያውቁ ልጆችና መብታቸውን የማያውቁ ልጆችን በአንድ ላይ በማሰር ያላወቁት አውቀው ያላወቅ ነው ደግሞ አውቀን በምን ሁኔታ እየኖረን እንዳለን ተረድተን ወጥተናል ብሏል። ይህ ተማሪ አያይዞ ምንም እንኳን እዛው እኛ ክፍል ውስጥ የሚከታተሉን እንዳሉ ብንረዳም ቀን ቀን በአማርኛ እና በኦሮምኛ ቋንቋ ተከፍለን ስንማር የነበረውን ማታ ማታ በአንድ ላይ እንወያይበት ነበር ብለዋል። በጦል ላይ ቆይታው በነበረው ሁኔታ በእጅጉ ያሳዝነው የነበረውን እንዲህ ገልጿል። የሚቀጣበት ጊዜ አለ። ረበሻቸ ተብለን የዛን ጊዜ ጭራት ምቀጣለ። የዛን ጊዜ ከእኔና አዛውንቶችም እኩል ነው። በቃ የምታየው እዛ ሁሉም ሰው ጣትም፣ አዛውንቱም፣ ትንሽም ሰው እኩል ነው የሚታየው እኔ ሰዎች በጣም ያዘልኩት እስረኞቹ በመጀመሪያው ዙር ጥፋተኛ መሆናቸውን ካመኑ በኋላ በቀጥታ ወደ ትምህርት እንደገቡ ይናገራሉ። ትምህርቱ በአማርኛ እና በአፋን ኦሮሞ ለሁለት ተከፍሎ እንደተሰጣቸው ይገልጻሉ። ትምህርቱን በተመለከተ ከአርባ አምስት አመቱ ጎልማሳ ጋር የተነጋገርነውን ከዛ በኋላ ትምህርት ስድስት መጽሐፍ አለ፣ ያንን ትማራላችሁ ተብሎ ከዛ መጽሐፉ መጥተውልን ሰላሳ ቀን ያንን ስድስቱን መጽሐፍ አስተምሩ። ከዛ በኋላ ነው እንደገና ተመልሰን አንድ ሳምንት እንደዚህ ነው የተቀመጥነው። በቃ በጠቅላላው አርባ ሶስት ቀን ነው የቆየ ነው። እዛ ምንድን የተማራችሁት? አንዱ ወራሽ ሳሉ የሚባል አለ። የመጀመሪያው ወራሽ ሳሉ ነው የሚባለው ምንድን ወራይሳሉ ወራይሳሉ ማለት የአብዮት ቀለም በኦሮምኛ ነው። የተማራችሁት በኦሮምኛ ነው የተማር ነው ወራይሳሉ ነው ብለን ነው የተማር ነው። በአማርኛ የምንማሩም አሉ። የአብዮት ቀለም፣ እና የኢትዮጵያ ታሪክ እና የደርገጎ የወጣቶች ምንነት እንደዚህ እንደዚህ በቃ ዝም ብሎ የሆነ ነገር ሳትፎን ያነቡ ብልናል። እኛ ካስር ነው የምንጽፈው እንደዚህ እንደዚህ እያልን ነው ጊዜውን ያሳለፍነው። እና በመጨረሻ ላይ አሁን የደርገጎ የደርገጎ ምንነት ነው ያልከኝ፣ የወጣቶች ምንነት ማለት ነው። ወጣቶች የሚጫወቱት ሚና ሚና አይል ነው በኦሮመኛ ሾሪ ደርገጎታ ሾሪ ደርገጎኒ ተበቱ ማልፈካታ። ማን ነው የሚያስተምራችሁ? በቃ ከፖሊሶች ውስጥ ነው እንትን ሲቪል ልብስ የለብሶት ከፖሊሶች ውስጥ መርጦ ነው ላ አዲስ አበባ መጥቶ እንዲያስተማሪ ተብሎ ምን እንደሚያስተምሩ? የኢትዮጵያ ታሪክን። እንዴት ነው የኢትዮጵያ ታሪክ ያስተማሯት? ምን ምኑን ነው ኢትዮጵያ ታሪክ ማለት? የዱሮ መንግስትና የዚህ መንግስት በማወዳደር ዱሮ የዱሮ መንግስት ህዝቡ ላይ ምን አይል ጉዳት እንዳደረሰ፣ የአሁኑ መንግስት ለህዝብ ምን እንዳደረገ፣ ህዝቡንስ ምን እንደበደለ ለምን ለህዝቡ መንግስት ላይ ለምን እንደተነሱ ካለፈው መንግስት ይሄ እንደሚሻል በቃ አምነን፣ ለምንድነሁ አሁን እንደዚሁ አብረን በቃ ያለ ረብሻ፣ ይሄ መንግስት ብዙ ነገር ነው ለእናንተ ያደረገው። ረብሻ ሳታረጉ የሚጠይቁትን ጥያቄ በአግባብ ጠይቃችሁ፣ አንድ ረብሻ ሳታረጉ ብትኖሩ አይሻልም ወይ ነው። ይህን ይህን የሚመስል ነው። ከትምህርቱ ምን ቀሰምክ? የሚረባ ነገር ይሄ ነው ውስጥ ያለው፣ ብዬ እኔ የምነግርሽ ነገር የለም። መጨረሻ በቃ እንደ አባቱ ለልጅ እንደምመክረው የመከሩኝ ነው። እኔ በቃ እሱን ብቻ ነው ለሰው ይጠቅማል ብዬ የወሰድኩት። በመጨረሻ ላይ እሱ ነው። ቆንጆ ምክር መከረን። ስራ አትናቁ፣ ስራ አትናቁ። ስራ በመናቅ ሰው ሰው አይሆንም። የኢትዮጵያ የስቢ ስራ ስለም ነው እንትን ወደኋላ የቀረ ነው። መንግስት የእናንተ ለእናንተ መስ ይመልሳል። እናንተ ብሳቱ እናንተ ብቻ ሳይሆን የእኛም ጭምር ነው። መንግስት የተጠየቀውን በአግባብ ቢመልስ እናንተም አትነሱም ነበረ ብሎ መከረም። በመጨረሻ ቀላይ ማለት ነው እሱ ብቻ ነው ልብ ውስጥ የቀራው በቃ እኔ እሱም ብቻ ነው አሁን እንደ ትልቅ ነገር የወሰድኩት። ሌላው ተይ ምረባ ነገር አይደለም። እኔ ደግሞ አልተማርኩም። ባልተማርኩም ቢሆን ግን እድሜ ያልተማረኝም አለ። እዛ አሁን በቃ እንደምንም ብለን ያንን ያን ያንን በቃ አሳልፈን ገባን። ሌሎች የቀሩ ሰዎች አሉ ዛጦን ላይ አይ የቀሩ ሰዎች የሉም። እዚህ ጊዜ የቀሩ ሰዎች የሉም። በቃ ያ አስራ ስምንት ሰዎች ወስዶት ወደ ማከላ የወሰዱት እንጂ ሌላ የቀረ ሰው የለም። እርሶ እንደው እንደው አንቱ ልበልና እድሜ ማስተምሮኛል ስላሉ እርሶ አሁን ምን ተሰማዎት ታዲያ? ከዚህ በኋላ እንደተባለው ተስማምተዋል? አሁን ምን ይሰማኛል? እኔ ለመኖር ራሱ በጣም እያስፈራኝ ነው ያለው። ለመኖር በቃ እዛ ፈሪመን ፈሪመን አሻራ ሰጠን ነው የመጣነው። እዛ የጠየቅነው ጥያቄም አለ። አሁን አሻራ ሰጠን በቃ ሁለተኛ አንደገምም የሚባል ተሸርቲ ለብሰን ነው የወጣነው ከዛ አሁን ያንን ከሸርት ለብሰን ስንወጣት የጠየቁት ጥያቄ አለ። ሳንለበስ በፊት ማለት ነው። አንደግሙም ብለን አሁን ቃል ገብተን አሻራ ሰጥተን እየወጣን ያለ ነው። አንድ ችግር እኛ ላይ ከመጣ እንዴት ነው ጥያቄ አንስተን መጠየቅ የምንችለው ብዬ ጠየቁት። አንድ ችግር ከደረሰብን ሲሉ ምን አይነት ችግር ይደርስብናል ብለው ሰግተው ነው። ሽግር እኮ እንዳለ እንዳለ ችግር ውስጥ ነው እኮ ያለ ነው። አሁን ሰው እንደዚህ ዝም ብለሽ መንገድ ላይ እየሄድሽ እያለሽ ነይ ግቢ ነው የምትባዩ። ፖለቲካ ከገባሽ በኋላ በቃ ሌላ ጥያቄ የሚጠይቅ ሰው የለም። በቃ አውጡልኝ፣ አውጡኝ፣ እኔ ምን አጠፋው። በቃ ከዛ ዋር ከቆየሽ በኋላ እኛ አይደለም ከማንድበሱ ነው እናንተን የያዘው የሚባለው ችግር እንዳለ አሁን ስራ የሚባል ነገር የለም። በቃ እኛ በቀን የምናገኘው እንደ ቀረም ሰራተኛ ወተን እንደ ወፍ ለቃቅመን ለልጆች ይዘን የምንገባው ያራሱ ጠብተዋል። አሁን ምንም በቃ ይህን እንደዚህ የሆነን እንኖራለን ብለን የምናስበው ነው። የአስቸኳይ ጊዜ አዋጁ ኮማንድ ሴክረታሪያትና የመከላከያ ሚኒስትሩ አቶ ሲራጅ ፈርጌሳ እስረኞቹ ከመለቀቃቸው አንድ ቀን አስቀድሞ ጥር ሀያ አራት ቀን ለሀገር ውስጥ መገናኛ ብዙኃን በሰጡት መግለጫ ስልጠናው ገንቢ ነበር ብለዋል። ሰልጥነው ከወጡ በኋላ ወደ ኅብረተሰቡ ተቀላቅለው መጀመሪያ የነበራቸው ግንዛቤ እና በኋላ ከስልጠናው በኋላ ያገኙትን ግንዛቤ ይዘው ኅብረተሰቡ ላይ ጥሩ ሚና የተጫወቱ ያሉበት ሁኔታ አለ። አድማጮች፣ በቀጣይ በዚህ ጉዳይ ላይ ሰፋ ያሉ ውይይቶችን ይዘን እንመለሳለን።